አቶ መንግስት አባስመሮም በአሁኑ ወቅት ድርጅታችሁ ለግብፅ ፕሬዚደንት ደብዳቤ እንደላከ በመግለጫችሁ አይተን ነበርና የደብዳቤው ይዘት ምንድን ነው? መጀመሪያ ነቲ ዕድል ዝሓብክኒ አመስግን ብስመይን ብስም ሰልፈይን ካልኣይ ነቲ ዘቅረብክዮ ሕቶ ንምምላስ እቲ አነ ከመቦ በመጀመሪያ ለተሰጠኝ ዕድል በስሜና በድርጅት ስም አመሰግናለሁ። ሁለተኛ ጥያቄ ሽን ለመመለስ በሊቀመንበርነቴ ለፕሬዚዳንት ሙርሲ የላኩት መልእክት በሲናይ በረሃ ታስረው በመሰቃየት ላይ ያሉት ኤርትራውያን ወጣቶች፣ ፕሬዚዳንት ሙርሲ እነዚህ ወጣቶች ከስቃይ እንዲወጡ አስቸኳይ እርምጃ እንዲወስዱ ጥሪ የሚያደርግ ነው። ደብዳቤው መቼ ነው ደብዳቤውን የላካችሁት? ደብዳቤ ዝለኣኽናዮ ዕለት ዕስራን ትሽዓተን እዩ ደብዳቤውን የላክነው ከትናንት ወዲያ ጥር 29 ቀን ነው። ምክንያቱም ባለፈው ማክሰኞ የግብፁ ፕሬዝዳንት ጀርመንን ይጎበኛሉ በሚል ጠብቀን ነበር። ነገር ግን እርሳቸው ባለፈው ረቡዕ ነው ጀርመንን የጎበኙት። ደብዳቤው ግን ለተለያዩ የግብፅ ባለሥልጣኖችና በተለያዩ የዓለም ማዕዘናት ላሉት የግብፅ ኤምባሲዎች ተልኳል። በእነሱ በኩል ደግሞ ለፕሬዝዳንት ሙርሲ እንዲደርስልን ጠይቀናል። እና ከዚህ ከደብዳቤው ምን ትጠብቃላችሁ? ንሕና ካብዚ መልእክቲ እዚ ንፅበዮ ፕሬዚደንት ሙርሲ እኛ ከዚህ መልእክት የምንጠብቀው ፕሬዚዳንት ሙርሲ ከሚመሩት መንግስት ጋር ሆነው በሲናይ በረሃ በሰው ልጆች ላይ የሚካሄደውን የንግድ ወንጀል በጠቃላይ በተለይ ደግሞ በኤርትራውን ላይ የሚፈጸመውን ወንጀል እንዲያቆሙ ነው። በእርግጥ ፕሬዚዳንት ሞርሲ በሀገራቸው ያልተረጋጋ ሁኔታ ነው ያለው። በሽግግር ወቅት ላይ ነው ያሉትና ብዙ ስራ ሊኖርባቸው ይችላል። ነገር ግን እኛ ያነሳነው የሰብአዊ መብት ጥያቄም ከዛ ያላነሰ ክብደት ሊሰጠው የሚገባ ጉዳይ ስለሆነ አስቸኳይ እርምጃ ወስደው እንዲያቆሙት ነው የምንጠይቀው። በእነዚህ በስደተኞቹ የሚደርሰው ወንጀልና በደል አጠር አድርጎ ቢገልጹልን። መጀመሪያ ካብ ኤርትራ ወይ ካብ ሱዳን ወይ ካብ ኢትዮጵያ መጀመሪያ ከኤርትራ ከሱዳን ወይም ከኢትዮጵያ ተጠልፈው በሲናይ በረሃ እስከሚደርሱበት ጊዜ ድረስ ከአንድ ሕገወጥ አሸጋጋሪ ወደ ሌላ እየተሸጋገሩ ነው የሚሄዱት። ለጠለፋቸው ሰው መከፈል ያለበት ገንዘብ እስከ ሐምሳ ሺህ ዶላር ይሆናል። ያንን ሐምሳ ሺህ ዶላሩን ከቤተሰቦቻቸው ለማግኘት ሲሉ ጠላፊዎቹ በስደተኞቹ ላይ ከፍተኛ በደል ይፈጽማሉ። ይደበድቧቸዋል። ፕላስቲክ እያቀለጡ በአካላቸው ላይ ያፈሳሉ። እጃቸውና እግራቸው በእግረ ሙቅ ታስረው ረጅም ጉዞ ይሄዳሉ። ሲጋራ ይተረኩሱባቸዋል። በሴቶች ብልት ላይም ይተረኩሳሉ። በሴቶች ላይ የወሲብ ጥቃት ይፈጽማሉ። ያልተፈለገ እርግዝና ይከተላል። ለመክፈል ካልቻሉም አይኖቻቸውን፣ ኩላሊቶቻቸውን ወይንም ሌላ ዋጋ የሚያስገኝ አካላቸውን እያወጡ ይሸጣሉ። በዚህ መልክ ገድለው ይጥሏቸዋል ወይም ይቀብሯቸዋል። ይህ ነገር ለመሆኑ እንዴትና መቼ ነው የተጀመረው? እዚህ ነገር እዚ ዝተጀመረ ብዙ ቀረባ ዓመታት እዩ ማለት እዩ ኤርትራውያን ኣብ ሃገሮም እናመረሮም ምስከደ። ይህ ነገር የተጀመረው ከቅርብ ዓመታት ወዲህ ነው። ኤርትራውያን በሀገራቸው ያለው ሁኔታ እየከፋ በመሄዱ አምልጠው መሰደድ በጀመሩበት ወቅት የታየ ክስተት ነው። በተለይም ካለፉት ሦስትና አራት ዓመታት ወዲህ ነው ስለ ተግባሩ መሰማትና መከታተል የመጀመር ነው። በተለይም በኤርትራውያን ወይም በኢትዮጵያውያን ላይ እንዲህ አይነት ወንጀል የሚፈጽሙት ኤርትራውያን ወይንም ኢትዮጵያውያን እንደማይጨክኑ ዘመዶቻቸውን ከነሰው እጅ ለማውጣት የሆነውን ዋጋ ለመክፈል ዝግጁ መሆናቸውን ስለሚያውቁ ነው። በእናንተም በኩል ሆነ በሌላ አቅጣጫ ስደተኞቹ በዛ በኩል ለማለፍ እንዳይሞክሩ የተደረገ ቅስቀሳ አለ? እወ ንሕና ይኹን ካልኦት ተቃውምቲ ውድባት ሲቪላውያን ማሕበራት ናይ ኤርትራ ሲቪላውያን ማሕበራት አዎን እኛም ሆን ሌሎች ተቃዋሚ ድርጅቶችና የኤርትራ የሲቪል ማህበሮች አካባቢው አደገኛ እንደሆነና ባሉበት ቢቆዩ የተሻለ እንደሆነ መሰረታዊ መፍትሄው፣ በኤርትራ ያለው ሁኔታ መለወጥ ነው በሚል ብዙ ተናግረዋል ጽፈዋልም። ለወንጀለኞቹ ገንዘብ መክፈልም እንዲቀጥሉበት ማበረታታት ይሆናል እያለን እንመክራለን። ነገር ግን ኤርትራ ሆኖም ሞት ነው ወጥቶም እንደዛ ከገጠመ ያው ነው በማለት እድላቸውን ለመሞከር ነው የሚወጡት። ስለሆነም በተደረገው ጥረት መግታት አልተቻለም። በነገራችን ላይ እንግዲህ አንዳንድ ከስደተኞቹ ከራሳቸው ይህን ወንጀል ከሚፈጽሙ ጋር በመተባበር ስደተኞቹን እያያዙ የማቀበል ወይም ደግሞ ስደተኞቹን ይዘናል እያሉ ቤተሰቦችን በማታለል ተግባር የተሰማሩ አሉም ይባላል። ስለዚህ የሚያውቁት ነገር አለ እወ አለው አብዚ ተሓባበሩ ምስቶም በደዊን ይኹኑ ወይ ከዓ በብ አሉ ከቤደኖቹ ጋር የሚተባበሩ አሉ ወይም ደግሞ እድል ካገኙ በየበኩላቸው ከኤርትራውያኑ ቤተሰቦች ገንዘብ ለመዝረፍ የሚሞክሩ ኤርትራውያን አሉ። የወንጀል ተግባሩ መረብ የተሳሰረ ነው። ኢትዮጵያውያን፣ ሱዳናውያንና ኤርትራውያን አሉበት። ከፍተኛ ወታደራዊ ኃላፊዎች ሳይቀሩ እንዳሉበት መረጃ አለን። ምክንያቱም የታገቱትን ለማስለቀቅ የሚያስፈልገው እስከ ሃምሳ ሺህ ዶላር የሚደርሰው ገንዘብ በአውሮፓ፣ በኢትዮጵያ፣ በሱዳንና በኤርትራ ሳይቀር ይከፈላል። ልጆቻቸው የተያዙባቸው ቤተሰቦች በያሉበት አገር ሆነው ነው የሚከፍሉት። ወታደራዊ ኃላፊዎች ሲሉ የሱዳን አካባቢ ማለት ነው ወይስ የትኛው ወታደራዊ ኃላፊ? ናይ ሱዳን ናይ ፀጥታ ትካላት አለው ናይ ኤርትራ ወታደራዊ ሓለፍቲ ናይ ፀጥታ ሓለፍቲ አለው የሱዳን የፀጥታ ተቋማት አሉ። የኤርትራ ወታደራዊና የጸጥታ የፀጥታ ኃላፊዎችም አሉበት። ሁሉም ናቸው በእንደዚህ አይነት የንግድ ተግባር የሚሳተፉት ኤርትራ ውስጥ ያሉት ራሺዳ ነጋዴዎች ከግብፃውያን ቦደዊኖች ጋር ተባብረው ነው የሚሰሩት። የኤርትራ ወታደራዊ ኃላፊዎች ሲሉ አገር ውስጥ ያሉ አዎ፣ ኤርትራ ውስጥ ያሉ ወታደራዊ ኃላፊዎችም በእንደዚህ አይነቱ ንግድ ይሳተፋሉ የሚል መረጃም አለን። በልጆቻቸው በደረሰ ስቃይ ተካፋይ ለመሆን እወ አዎ ምን ያህል እርግጠኛ ነው ግን ይሄ ወሬ ሓሳብ ሕጂ ዝተረክበ እርግጠኛ ዝኮነ ነገራት የለን። ማለት እስካሁን ባለው ጊዜ እርግጠኛ የሆነ የተገኘ ነገር የለም። ይሁንና በተግባሩ ይሳተፋሉ ተብለው ከሚከሰሱት ግን የኤርትራ ወታደራዊ ባለስልጣኖች ሳይቀሩ እንዳሉባቸው ይነገራል። አቶ መንግስት አብ አስመሮም፣ ለመሆኑ ይሄ ነገር የስደተኞቹ ጉዳይ፣ ስደተኞቹ ለዚህ የተዳረጉበት ምክንያት እንዴት ሊያበቃ ይችላል ብሎ ይገምታሉ? ጉዳይ እዚ ነቲ ኣብ ኤርትራ ዘሎ ኩነታት ንቕያር እዩ። ለዚህ ጉዳይ መሰረታዊ መፍትሄ የሚሆነው በኤርትራ ያለውን ሁኔታ መቀየር ነው። ኤርትራ ውስጥ ያለውን አምባገነናዊ መንግስት ጥሎ በዲሞክራሲያዊ ስርዓት መተካቱ ለህዝቡና ለወጣቶቹ ተስፋ የሚሰጥ መብታቸውን የሚያስከብር ሥራንና ትምህርትን በመሳሰሉት የእድገትና የልማት ተግባሮች ላይ እንዲጠመዱ የሚያደርግ አይነት መንግሥት መመስረት መቻል አለበት። ህዝባችን በየሀገሩ እየተማረ በሀገሩ በሰላም ለመኖር የሚችልበት ተምሮ ለመስራት የሚችልበት ታሞ ሊታከም የሚችልበት ሁኔታ መፍጠር መቻል አለብን። የስደተኞችን መጉረፍ ሊያቆም የሚችለው ይሄ ብቻ ነው። በመጨረሻ አቶ መንግስት አብ አስመሮም እስካሁን ያልጠቀስነው ለማለት የሚፈልጉት ነገር ካለ ከማብቃታችን በፊት። ካል ባ ከዘካክሮ ዝደሊ እንታይ እዩ እዚ ጉዳይ ዝጠጠው ንክብል ከዓ እቶም መንግስታት ሌላ ለማስታወስ የምፈልገው ነገር ቢኖር ይህን ጉዳይ ለማቆም የአካባቢያችን የሱዳን የኢትዮጵያና የግብፅ መንግስታት ተባብረው ለመስራት መቻል አለባቸው። በተጨማሪም ዩኤንኤችሲአር ማለት የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ለነዚህ ስደተኞች ኃላፊነት መውሰድ ይኖርበታል። የሚያስፈልጋቸውን ነገሮች ለማሟላት መቻል አለበት። እነዚህ ወጣቶች በስደተኞች ሰፈር ታጥረው እድሜያቸውን ማባከን ስለማይገባ በተሰደዱባቸው አገሮችም ቢሆን የትምህርት የስራና የተመሳሳይ ነገሮች ዕድል እንዲያገኙ መጣር ይገባቸዋል። ሁሉም መተባበር ይኖርባቸዋል። መላ ዓለም በዚህ ጉዳይ ላይ ትኩረት እንዲሰጥበት ይገባል ባይነን። እሺ፣ እንግዲህ አቶ መንግስት አብ አስመሮም ለሰጡኝ ማብራሪያ በጣም አመሰግናለሁ። እሺ ቴንኪ አዛኔች ንዛሀፍ ክን ዕድል አመስግን